the voice of America. በቢሾፍቱ ሆራ አርሰዲ ሐይቅ በመስከረም 22 2009 ዓ ም ሊከበር በዝግጅት ላይ የነበረውና ከኦሮሞ ክብረ በዓላት አንዱ በሆነው ኢሬቻ በዓል ላይ ለደረሰውና ለ55 ሰዎች ሕይወት መጥፋት ምክንያት ናቸው የተባሉ ሁለት ግለሰቦች በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት ክስ ተመሥርቶባቸዋል። በስር ላይ የሚገኙት ሁለቱ ተከሳሾች ክሱ የቀረበባቸው በዕለቱ የሀገር ሽማግሌዎች ንግግር ሲያደርጉ ማይክሮፎን በመቀማትና ሁከትና ብጥብጥ በመፍጠር በዓሉን አደናቅፈዋል ተብሎ ነው። በዚያን ዕለት የድምፅ ማጉያ ማይክሮፎን ይዞ ዳውን ወያኔ በሚል ተቃውሞ ሲያሰማ የነበረው ወጣት በዕለቱ ከእኔ በስተቀር ማይክሮፎን ይዞ የተቃወመ የለም፣ እኔ ደግሞ የምገኘው በስደት ነው ብሏል። ጽዮን ግርማ ዝርዝሮ አላት። በዛሬ ሁለት በኢትዮጵያ የሚገኙ የሀገር ውስጥ መገናኛ ብዙኃን እንደዘገቡት በኢሬቻ በዓል ላይ ከሀገር ሽማግሌዎች ማይክ በመቀማትና ሁከት በማነሳሳት ለአምስት ሰዎች ሞት ምክንያት ናቸው በሚል ቱፋ መልካና ከድር በዳሶ የተባሉ ሁለት ግለሰቦች ላይ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት የሽብር ክስ ቀርቦባቸዋል። እንዲሁም ሁለተኛ ተከሳሽ ከደርበ ዳሶ በበኩሉ ከመድረክ ጀርባ በመሆን በስልክ አመፁን ሲያስተባብር እንደነበር በክሱ ላይ ተዘርዝሯል። ሁለቱ ግለሰቦች በወቅቱ ለተፈጠረው የ55 ሰዎች ሞት ተጠያቂ ስለሆኑም በሽብር ወንጀል ሊጠየቁ ይገባል ሲል አቃቤ ሕግ በክሱ ላይ አስፍሯል። የክልሉ መንግስት አስቀድሞ በሰጠው ቁጥር መስከረም 22 ቀን በቢሾፍቱ ሆራ አርሰዲ ሀይቅ ይከበራል በተባለው የኢሬቻ ክብረ በዓል ላይ አራት ሚሊየን ሰው ይገኛል ተብሎ ነበር። በዕለቱም በመንግስት ላይ ከፍተኛ ተቃውሞ ተነስቶ እንደነበር በወቅቱ ያቀረብናቸው ዘገባዎች ያስረዳሉ። በዚህ ተቃውሞ ላይ ማይኩን ይዞ ተቃውሞ ሲያሰማ የነበረው እና ምስሉም በመላው ዓለም የተሰራጨው ወጣት ገመዳ ዋርዮ ይባላል ባቀረበው ክስ ላይ የዚህ ወጣት ስም የለም። ወጣቱም አሁን የሚገኘው በስደት ነው። ወደሚገኝበት ቦታ ደውለን በወቅቱ ከአንተ ሌላ ማይክ ተቀብሎ ተቃውሞ ያሰሙ ወጣቶች ነበሩ ወይ ስንል ጠይቀነዋል። በመጀመሪያ ማይኩ አልተቀማም። ማይኩ አባ ገዳዎች ራሳቸው ናቸው ወጣቶቹ አሳልፈው የሰጡት። እንደሚታወቀው መንግስት በራሳቸው ካድሬዎች ነው ባሉን ለመምራት የፈለገው እና ህዝቡን ደግሞ ይህን እየተቃወመ ስለነበረ አባ ገዳዮችም በመንግስት የተዘጋጁ አባ ገዳዮች ነበሩ። ስለዚህ ህዝቡ በጣም እየተቃወማቸው ነበር። አባ ገዳዮች ራሳቸው ለወጣቶቹ ኑና ተረከቡን እንድታረጋጉ ምናምን ብለው ነው ማይኩን የሰጡት። ከዛ እኔ በመላው ኢትዮጵያ በነበረው ተቃውሞ በመነሳት እኔ ነኝ እንጂ ማይኩን የተቀበልኳቸው። ማይኩን የተቀበልኩበት መንገድ ደግሞ በሰላማዊ መንገድ ነው እንጂ በጉልበት የተደረገ ነገር የለም። በሰላም ነው ማይኩን ከልጆች ላይ የተቀበልኩኝ። ራሴ ተቃውሞን የሚያሰማት እኔ ነበርኩ እንጂ ልጆቹ ምንም የሚያጠፉት ነገር የለም። እኔ እኔ ልጆችንም አላጣቸውም። ከፋና ብሮድካስት ዘገባ ላይ ነው ያየሁት። ገመዳ በሻሸመኔ መሰናዶ ትምህርት ቤት የአስራ አንደኛ ክፍል ተማሪ እንደነበር የኤሬቻ በዓልን ለማክበርም ከዛ ወደ ቢሾፍቱ እንደመጣና በወቅቱ በሀገሪቱ የተፈ የፈጠረው ሁኔታ ያበሳጨው ስለነበረ ተቃውሞ ሲቀሰቀስ ከህዝቡ ጋር ቆሞ አብሮ ተቃውሞውን በሰላማዊ መንገድ ሲያሰማ እንደነበርና፣ ድንገት ከህዝቡ መካከል ወጥቶ መቃወሙን፣ በወቅቱም ከማንም ጋር እንደማይተዋወቅ ገልጾልናል። እኔም በዋነኛነት እዛ መድረክ ላይ ተቃውሞ ያሰማሁት እኔ በግሌ ነው። እሬቻ ባልራሱ የሄድኩት ማንንም አልተገናኘሁም። ምንም የተቀናጀ ነገር የለም። ህዝቡ የራሱን ስሜት ነው እዛ ጋር የገለጠው። የመላው ህዝቡ ስሜት ነው እንጂ እዛ ጋር ምንም የተቀናጀ ነገር የለም። ሁሉም ህዝብ የራሱን ተቃውሞ እያሰማ ነበር። ከመድረክ ጀርባ ደግሞ ያሉት የራሳቸው የመንግስት ካድሬዎች እና በመንግስት የተሾሙ ሰዎች እዛ ጋር ናቸው እንጂ ማንም ሰው ከመድረክ በኋላ የሚመራ አልነበረ። አደጋው ከደረሰ በኋላ መንግስት ጸረ መንግስት አቋም ያላቸው አመፅ ፈጣሪዎች የቀሰቀሱት ነው በዚህም ሰዎች ተረጋግጠው ህይወታቸውን አጥተዋል ሲል በበዓሉ ላይ የተገኙ የሀገር ውስጥ የተቃዋሚ ፖለቲካ ፓርቲዎች፣ እንደዚሁም ዓለም አቀፍ የሰብአዊ መብት ተቋማት የመንግስት የጸጥታ ኃይሎች አስለቃሽ ጭስና ተኩስ በመክፈት አደጋው እንዲፈጠር አድርገዋል ሲል ሰዎች የሞቱትም በአስለቃሽ ጭስ በመረጋገጥና በጥይት ነው በማለት ማብራሪያ ሲሰጡ ነበር። በአደጋው መንግስት 55 ሰዎች ሞተዋል ሲል፣ የሀገር ውስጥ የፖለቲካ ፓርቲዎች ደግሞ ቁጥሩን ከስድስት መቶ በላይ ያደርሱታል። የሰብአዊ መብት ድርጅቶችም ቁጥሩን በመቶዎች ከፍ አድርገው ይጠሩታል። በመንግስትና በተቃዋሚዎች መካከል እንዲህ ያለ የሟቾች ቁጥር ልዩነት የታየውም በገለልተኛ አጣሪ ኮሚሽን እጦት ምክንያት መሆኑን ገልጸው በገለልተኛ ወገን ጉዳዩ ይጣራ ሲሉ ጠይቀዋል። የኢትዮጵያ መንግስት ለውጭ ገለልተኛ አጣሪ ኮሚሽን በሩ ዝግ መሆኑን ማስታወቁ ይታወሳል። በዚህ የበርካታ ሰዎች ህይወት በጠፋበትና ዓለም ጆሮውን ሰጥቶት በነበረው አደጋ የተከሰሱት ሁለቱ ግለሰቦች የክሳቸው መቃወሚያ ለመስማት ፍርድ ቤቱ ለግንቦት 24 2009 ቀጠሮ ሰጥቷል። ይህንን አደጋ ተከትሎ በተከታታይ ቀናት በሀገሪቱ የተለያዩ አካባቢዎች ተቃውሞ ተቀስቅሶ የነበረ ሲሆን በዚህም ምክንያት በሀገሪቱ የታወጀው የአስቸኳይ ጊዜ አዋጅ እስካሁን በተግባር ላይ እየዋለ ነው። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ